ሳይንስና ሕብረተሰብ ጸሐፍት በሳይንሳዊ ልቦለዶች፣ የፊልም ባለሙያዎች ደግሞ በስራዎቻቸው ይመጣሉ ብለው የተነበዩላቸው ሮቦቶች ባደጉት አገራት ብቅ ብለዋል። የሰው ልጅ የዕለት ተዕለት የሥራ እንቅስቃሴን የሚያግዙት፣ ውስብስብና አሰልቺ ተግባራትን የሚከውኑት ማሽኖች በዓለም የኢኮኖሚ መስተጋብር ያላቸው ተጽዕኖ ከፍተኛ ሆኗል። አመጣጣቸው ቀድሞ እንደተተነበየው የሰው ቁመና ተላብሰው ብቻ ግን አይደለም። የማይታዩ የማይዳሰሱ፣ ግን ደግሞ በቀላሉ ከሰው ልጅ እንቅስቃሴ ጋር የተዋሃዱ ሆነዋል። በዛሬው መሰናዶ ባደጉት አገሮች የታክሲ አገልግሎት አሰጣጥ ውስጥ ብቅ ብሎ ክርክር ያስነሳውን የኡበር አፕሊኬሽንና ኩባንያውን እንዳስሳለን። ጆን ማርኮፍ በሮቦት ቴክኖሎጂ ፍቅር የተነደፈ የሳይንስና ቴክኖሎጂ ጋዜጠኛ ነው። ላለፉት ሁለት አስርት ዓመታት የቴክኖሎጂውን ሙከራዎች፣ ስኬቶችና ተግዳሮቶች ለኒውዮርክ ታይምስ ጋዜጣ የዘገበው ማርኮፍ ማሽንስ ኦፍ ላቪንግ ግሬስ የተሰኘ መጽሐፍ ለሕትመት አብቅቷል። ለሮቦት ሰፋ ያለ ትርጓም ይሰጥቻለሁ የሚለው ጆን ማርኮፍ ሮቦት በእግሩ የሚጓዝ የሚሸከምና የሚቆፍር ጠንካራ ማሽን ሊሆን ይችላል። በዕለት ተዕለት የሰው ልጅ እንቅስቃሴ ውስጥ እገዛ የሚያቀርቡ የኮምፒውተርና የተንቀሳቃሽ ስልክ ሶፍትዌሮች ግን ለጊዜው ቀዳሚ ናቸው ይላል። ማርኮፍ የጉግል መፈለጊያን በተንቀሳቃሽ ስልክ የስልክ አቅጣጫ ጠቋሚ አፕሊኬሽኖችን በምሳሌነት ያነሳል። በዓለም አቀፉ የኢንተርኔት አገልግሎት አማካኝነት በተሽከርካሪዎች፣ ተንቀሳቃሽ ስልኮች፣ የመዝናኛና የቤት ውስጥ ቁሳቁሶች ላይ በቀላሉና በአነስተኛ ክፍያ የሚጫኑት አፕሊኬሽኖች ባደጉት አገሮች ከፍተኛ ተቀባይነት አግኝተው ኑሮ ማቀላጠፉን ተያይዘውታል። ኡበር የተሰኘው አፕሊኬሽን ስራ ላይ ከዋለ አራት ዓመታት ተቆጠሩ። በአሜሪካን ሀገር ስራውን የጀመረው ኩባንያ መስራቾች ትራቪስ ካላኒክ እና ጋሬት ካምፕ የተባሉ የቴክኖሎጂ ባለሙያዎች ናቸው። ይህ የኡበር አፕሊኬሽን በአንድሮይድ እና አፕል ኦፕሬቲንግ ሲስተም በሚጠቀሙ ስልኮች ላይ የሚጫን ሲሆን ዋነኛ አገልግሎቱ የታክሲ አገልግሎት ፈላጊና አቅራቢን ማገናኘት ነው። የኡበር አፕሊኬሽን በቀዳሚነት ይዞ የመጣው አዲስ ነገር ቀድሞ በነበረው የታክሲ አገልግሎት ፈላጊና ሰጪ የሚገናኙበትን መንገድ መቀየሩ ነው። እዚህ እኔ የምኖርበት አካባቢ ላይ በተለይም ደግሞ በዋሽንግተን ዲሲ ሜትሮፖሊታን ኤሪያ ላይ ትራንስፖርቴሽን ሰርቪሶች የሚጠቀሙባቸው ሲስተሞች ነበሩ። እነዛ ሲስተሞች ግን የራዲዮ አይነት ኮሚኒኬሽን ናቸው። ከዛ በኋላም ደግሞ ከራዲዮ ኮሚኒኬሽን ቀጥታ ወደ ኮምፒውተር ኮሚኒኬሽን የተገባበት ሁኔታ ነበረ። ያም እንደ አፕሊኬሽን ነው። ታክሲ ሾፌሩን እና ተገልጋዩን ደንበኛ አገናኝ ሆኖ መሀል ላይ የሚቀመጡ ዲስፓቸር ነው የምንላቸው በእንግሊዝኛው። እንደዚህ አይነት አገናኝ ሰዎችን ብቻ ሁለቱን ብቻ የሚያገናኝ ሲስተም ነበረ። ዮሴፍ ጎሹ ይባላል። ነዋሪነቱ በአሜሪካን ዋሽንግተን ዲሲ ከተማ ሲሆን በሙያው ጋዜጠኛ በትርፍ ጊዜው ደግሞ የኡበር አሽከርካሪ ወይም ሾፌር ነው። ሾፌሩም በራሱ የአንድሮይድ ስልኮች ሊሆን ይችላል፣ እነዚህ ስማርትፎኖች ማለት ነው። ወይም ደግሞ የአይፎን ስልኮች ሊሆን ይችላል። አፕሊኬሽኑን በቀጥታ ከአፕ ስቶር ወይም ደግሞ ከአንድሮይድ ስቶር ስልኩ ላይ በመጫን በቀጥታ ነው የሚገናኙት። መረጃዎች ይኖራሉ። እኔ አፕሊኬሽኔን ኦን ሳደርግ የእኔ የድራይቨር አፕ ነው። አንተ ደግሞ ከስተመር ከሆንክ የከስተመር ወይም ደግሞ የፓሴንጀር አፕ ነው የሚኖር። እኔ ኦን አድርጌ እጠብቃለሁ። ኦን በማደርግበት ሰዓት እዛ አካባቢ ላይ ተገልጋይ ካለ ለተገልጋዩ ይታየዋል። ለተገልጋዩ የሚታየው ምንድን ነው? እዛ አካባቢ የኡበር ሾፌሮች እንዳሉ ይታየዋል ማለት ነው። አራት፣ አምስት፣ ስድስት ሾፌሮች ሊሆኑ ይችላሉ፣ ይታየዋል በዛ ሰዓት ላይ ሪኩዌስት ነው የሚያደርገው ወይም ደግሞ ይጠይቃል ማለት ነው። እዛ ላይ አድሬሱን ይሞላል ያለበትን ቦታ። ከዛ በኋላ ሪኩዌስት የሚለው በተን አለ። እሱን ሲጫነው ወዲያውኑ እኔ ለሰውየው ቅርብ ከሆንኩኝ እና እዛ አካባቢው ላይ የመጀመሪያ ጠባቂ ከሆንኩኝ የመጀመሪያ ተገልጋይ ጠባቂ ከሆንኩኝ ለእኔ ይመጣልኛል። ፖፕ አፕ ነገር ነው እና ይመጣልኛል። ያኔ አክሴፕት አደርጋለሁ። አክሴፕት ሳደርግ ሰውየው ማን እንደሆነ የት እንዳለ ይመጣል ማለት ነው ስልኬ ላይ። ከዛ በኋላ ያንን አክሴፕት አድርጌ ወዲያው አውቶማቲካሊ ወደ ጂፒኤስ ሲስተም ይለወጣል፣ ወደ ሰውየው ጋር አመራለሁ ማለት ነው። ኡበር ቴክኖሎጂውና ኩባንያው ውልደቱ አሜሪካን ይሁን እንጂ በአውሮፓና እስያ ገበያ ስራውን ጀምሯል። ፋቢያን ኔስማን በጀርመን የኩባንያው ተወካይ ናቸው። ስማርትፎን ስልኬን በማስነሳት ወደ ተጫኑት አፕሊኬሽኖች ይሄዳለሁ። አፕሊኬሽኑ በጂፒኤስ አማካኝነት ያለበትን ቦታ ይመዘግባል። በኡበር አፕሊኬሽን መሰረት በ10 ደቂቃ ርቀት ላይ የኡበር ተሽከርካሪ ይገኛል። ጉዞ የሚጀምርበትን ቦታ በመግለጽ ለመጓዝ መፈለጌን አሳውቃለሁ። የትራንስፖርት አገልግሎት ለሚፈልጉት መንገደኞች ኡበር ከታክሲ አገልግሎት የተለየ ባይሆንም በርካታ ጥቅማጥቅሞች ግን አሉት። አገልግሎት ፈላጊና አቅራቢ ቀድመው ይተዋወቃሉ። የክፍያ አገልግሎቱ በቀጥታ ኩባንያው ባዘጋጀው የኤሌክትሮኒክ ክፍያ ካርድ የሚፈጸም ሲሆን የእጅ በእጅ የገንዘብ ዝውውርን ቀንሷል። ኩባንያው ደንበኛና አገልግሎት አቅራቢ ላገናኘበት ከአምስት እስከ ሀያ በመቶ በመቁረጥ ቀሪውን ወደ አሽከርካሪው የባንክ ሂሳብ ያስተላልፋል። ቀድሞ ሰውዬው የኡበር አካውንት ሲከፍት ክሬዲት ካርድ ወይም ደግሞ ዴቢት ካርድ አካውንቱን ያስገባል። ወይም ደግሞ የባንክ ኢንፎርሜሽኖቹን የኡበር አፕሊኬሽን ለመጠቀም ሲሞላ ፓሴንጀሩ ማለት ነው ያንን ኢንፎርሜሽን ያስገባል። ስለዚህ ገንዘቡ በቀጥታ ከዛ ነው ዲዳክት የሚደረገው። ከአንተ ጋር ምንም ግንኙነት የለውም። ካሽ እስከነጭራሹም የካሽ ትራንዛክሽን የለም። የክሬዲት ካርድና የዴቤት ትራንዛክሽን ነው። ያም ቢሆን ቀጥታ ከባንኩ ነው የሚወሰደው እንጂ ሰውየው ቁጭ ብሎ መኪና ውስጥ ካርዱን ስዋይፕ አድርጎ የሚከፍልበት ሲስተም የለም። እስከነጭራሹም ለሾፌሩም ለተገልጋዩም በጣም ትልቅ ጊዜ ነው የሚቆጥበው። ያ የተለየ አስተሳሰብ ነው። ኢቭን የተለየ የቢዝነስ ሞዴል ነው። ኢቭን ከሴኪዩሪቲ አንጻር ከደህንነት አንጻር ሁላ ማየት ትችላለ። ካሽ ትራንዛክሽን ከሌለ ለስልቆት የመጋለጥ እድል አናሳ ነው። ሙሉ በሙሉ የጠፋ ነው ማለት አይደለም፣ ግን አናሳ ነው። አገልግሎት ፈላጊዎች ከተለመደው የታክሲ አገልግሎት ኡበርን የሚመርጡባቸው በርካታ ምክንያቶች አሏቸው። ቀዳሚው ለአገልግሎት ቀላል መሆኑና ከሌሎች የታክሲ አገልግሎቶች እስከ አርባ በመቶ በሚደርስ ቅናሽ አገልግሎቱን ማቅረቡ ናቸው። አሁንም ወደ ኡበር አሽከርካሪውን እንመለስ። አንተ ታክሲ ከፈለግ የታክሲ ካምፓኒው ጋር ትደውላለን። ከዛ በኋላ ስደውል ዲስፓቸሩን ነው የምታገኘው። ስሜን ትነግረዋለ፣ አድራሻን ትነግረዋለ፣ ታክሲ እፈልጋለሁ ትለዋለ። ከዛ በኋላ ከአስራ አምስት እስከ ሀያ ደቂቃ ጠብቅ ይልሃል። አስራ አምስት ሀያ ደቂቃ ተብለን ታክሲ ላይ ይመጣል ይችላል፣ እርግጠኛ መሆን አትችልም። ይሄኛው ሲስተም ግን አንተ ተገልጋይ ኮንክ የራስህ ስልክ ላይ የኡበር ታክሲዎችን ታያለህ፣ ወይም ደግሞ የኡበር መኪኖችን ታያለህ። እዛ አካባቢ ያሉትን እዛ አካባቢ ያለውን ነው ሪኩዌስት የምታደርገው። ሪኩዌስት ስታደርግ በቅርበት ነው የሚሰራው፣ እዛ ቅርብ የሆነው ሰው ጋር ነው የሚሄደው ጥሪው ስለዚህ ጥሪውን የተቀበለው ሰው ማን እንደሆነ ለአንተ እኔ ሾፌር ከሆንኩኝ የኡበር ሾፌር ከሆንኩኝ አንተ የጠየቅከው ጥሪ እኔ ጋር ሲመጣ ተገልጋዩ ማን እንደሆነ እንደሚያሳየኝ ሁሉ ጥሪውን የተቀበለው ሰው ማን እንደሆነ እስከ ፎቶ ጭምር ለተገልጋዩ ይሄድለታል። እሱ ብቻ አይደለም፣ ተገልጋዩ ያንን ሪኩዌስት ያደረገውና መኪናውን እየጠበቀ ያለው ሰውዬ አንተ የቱ ጋር እንዳለ በየትኛው መንገድ ወደሱ እየሄድክ እንደሆነ አፕሊኬሽኑ ላይ ያየዋል። በነገራችን ላይ ኡበር ኩባንያ የራሱ መኪኖች የሉትም። የግል መኪኖቻቸውን በመጠቀም ከኡበር ጋር መስራት የሚፈልጉ አሽከርካሪዎች በኩባንያው አጋር ተብሎ ይጠራሉ። ተሽከርካሪው የመድህን ዋስትና ሊኖረው የሚገባ ሲሆን፣ አሽከርካሪዎቹ በአጋርነት ከኩባንያው ጋር ለመስራት እንደሚገኙበት አገር ሁኔታ የተወሰኑ ቅድመ ሁኔታዎችን ማሟላት ይጠበቅባቸዋል። ቅድመ ሁኔታዎቹ ግን በተለመደው የታክሲ አገልግሎት ለመሰማራት ከሚጠየቁት እጅጉን ያነሱ ናቸው። ለፋቢያን ኔስማን ኡበር የሚያቀርበው አገልግሎት ሳይሆን ማህበረሰቡ ያለውን ሀብት በጋራ የሚጠቀምበት መንገድ ነው። ኡበር አገልግሎት ስለማቅረብ አይደለም ያለንን ንብረት በጋራ የመጠቀም መንገድ ነው። እኔም አንተም መኪና አለን። ስለዚህ ከአንድ ቦታ ወደ ሌላ ቦታ መጓጓዝ ከሚፈልጉ ሰዎች ጋር ብጋራው ችግር የለም። የኡበር ቴክኖሎጂ በስልሳ አገራት አገልግሎት በመስጠት ላይ ይገኛል። የቴክኖሎጂ አጠቃቀሙ ተመሳሳይ በመሆኑ ጉዞ ለሚበዛባቸው ሠራተኞችና የአገር ጎብኚዎች ተመራጭ የመጓጓዣ አገልግሎት ሆኗል። በ200 ሺህ ዶላር የተመሠረተው ኩባንያ በዚህ ዓመት ያለው ሀብት እስከ 50 ቢሊዮን ዶላር ድረስ ተገምቷል። በጎርጎሮሳዊው 2015 ብቻ እስከ 2 ቢሊዮን ዶላር ድረስ ገቢ እንደሚያስገባ ይጠበቃል። ኩባንያውም ሆነ ቴክኖሎጂው ግን በሄዱበት አልቀናቸውም። በሰሜን አሜሪካ ዛሬም ድረስ አከራካሪነቱ እንደቀጠለ ነው። በጀርመንና የፈረንሳይ የታክሲ አገልግሎት ማህበራት ኩባንያውን ፍርድ ቤት ወስደው እስከ ማሳገድ ደርሰዋል። በርካታ የታክሲ ሹፌሮች ኩባንያውን ተቃውመው አደባባይ ወጥተዋል። በእነሱ አባባል የታክሲ ሹፌሮች ማክበር የሚጠበቅባቸውን ህግጋት ኡበር አያከብርም። የፍራንክፈርት ፍርድ ቤት የኡበር አገልግሎትን ከጀርመን ገበያ አግዶት ቆይቷል። ኩባንያው አሊያም በኩባንያው ስር የሚንቀሳቀስ አሽከርካሪ የፍርድ ቤቱን እግድ ቢጥስ የ250 ዩሮ ቅጣት ይጠብቀዋል ተብሎ ነበር። ፍርድ ቤቱ ኡበርን ካገደባቸው ምክንያቶች አንዱ በቴክኖሎጂው አማካኝነት ግልጋሎት የሚሰጡ አሽከርካሪዎች አስፈላጊው የንግድ ፈቃድ የላቸውም የሚል ነበር። ኡበር በጀርመን የተጣለበት ገደብ ተነስቶለታል። ይሁንና አሁንም በርካታ ወቀሳ እየተሰነዘረበት ነው። በበርሊን ከተማ ታክሲ የሚያሰማሩትና በኡበር ላይ የተቀሰቀሰውን ተቃውሞ ያስተባበሩት ሪቻርድ ሊዮፖልድ አሁንም ወቀሳቸውን አላቆሙም። ኡበር በማህበረሰቡ ተቀባይነት የሌላቸው የራሱን አዳዲስ ሕግጋትና መመሪያዎች ነው ይዞ የመጣው። ለዚያም ነው በአንድ ማህበረሰብ ውስጥ ሕግጋት የሚያጸድቀው ብለን የምንጠይቀው ማህበረሰቡ ራሱ ወይስ ግዙፍ ዓለም አቀፍ ኩባንያ? ፈረንሳይ፣ ሆላንድ እና ስፔን በመሳሰሉ አገሮች አሁንም የኡበር ቴክኖሎጂ የተወሰኑ አገልግሎቶች እግር ላይ ናቸው። ጀርመንን ጨምሮ ኩባንያው የስራ ፈቃድ ባገኘባቸው አገሮች ደግሞ በርካታ ፈተናዎች ተጋርጠውበታል። ፈጽሞ ከስራ የተከለከለባቸውም አልጠፉም። ኡበር በተገልጋዮቹ ዘንድ ከፍ ያለ ተቀባይነት አግኝቶ ትርፋማ ቢሆንም ለዘመናት ከተዘረጉ ህግጋት ስርዓቶችና የአሰራር ዘይቤዎች ጋር እየተላተመ ነው። ኩባንያውም ሆነ ቴክኖሎጂው ከሚሰራባቸው ሀገራት ህግጋት ጋር ለመጣጣም በመታገል ላይ ናቸው። ሁነቱን በትኩረት ለሚከታተሉ የሰው ልጅ የስራ ውጤቶች ከራሱ የአኗኗር ዘይቤ ጋር ሲጋጩ ለመታዘብ ኡበር ሁነኛው ምሳሌ ነው።